19 ና በዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ጀመረ። ቅዳሜ ሚያዝያ የዕለተ ትንሣኤ በዓል ዋዜማ ላይ እንገኛለን። በዓሉን የምታከብሩ በሀገር ውስጥና በውጭ የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው አደረሳችሁ። የሃይማኖት አባቶችን ቃለ ቡራኬና የመልካም ምኞት ቃል ይዘንላችኋል። እግዚአብሔር አምላክ ብርሃነ ትንሣኤውን እንዳሳየን የሀገራችንንም ትንሣኤ፣ የሀገራችንም ሰላም፣ የሀገራችንም ፍቅርም ወደ ነበረበት እንዲመልስልን የእሱ ፈቃዱ ይሆንልን። በዓሉ የሰላም የፍቅር፣ የበረከት በዓል ያድርግልን። አሜን። ክርስቶስ የሞተልንን ነፍስ እኛም አክብረን እግዚአብሔርንም ክብር ጠብቀን ባህላችን እናከብር እመኛለሁ። ለመላው የሀገራችን ሕዝቦች በተለይ ለክርስቲያኖች መልካም በዓል እንዲሆን እመኛለሁ። ለመላው የክርስትና ተከታዮች፣ ለኢትዮጵያ ወንጌላውያን፣ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን እና ለካቶሊካውያን በሙሉ በኢትዮጵያ ካላንደር ይህንን በዓል ለሚያከብሩ ሁሉ በዓሉ የሰላም የደስታና በረከት በዓል እንዲሆንልን እመኛለሁ። የሃይማኖት አባቶችን ሙሉ ቡራኬ ወደኋላ ላይ እናሰማቸዋለን። ያለንበት ሁኔታ ያው አስኪ ላይ ነው የሚመንነው። ስለዚህ ይህንን ታሳቢ በማድረግ አሁን ይረብሹን ይሆን አሁን እንደዚህ የሆነ ጥቃት ያደርሱ ይሆን የሚል ስጋት አለብን። ከዛ ተጨማሪ ደግሞ ከተለያየ ቦታ የመጡ ስደተኞች አሉ። ጋር በጣም የኑሮ ውድነት አለ፣ መጨናነቅ አለ። ይሄ ሁሉ ክፉ አልፎ እ ለጥሩ እንደርሳለን ብለን ነው የምንመኘው። ወደ ታችን ይኸ ሁሉ ጥበባ አልፎ እግዚአብሔር ይቅር ይበልና ወደ ቤታችን እንደ ማውሃ ነው ምጠ ሰው የሚያደርግ ሁሉን አደርግን ይኖራለን ነበር። አሁን ግን ስለ ባይሉን ቀርቶ ማለት ነው በልቶ ለማሉ ራሱ በጣም ከባድ እንትን ውስጥ ነው ያሉ። ሰዎች በዓሉን በሚመለከት በኢትዮጵያ የተለያዩ አካባቢዎች የሚኖሩ ነዋሪዎችንም አነጋግረናል። እሱንም በስፋት ወደ በኋላ ላይ የምንመለስበት ይሆናል። ሰላም ጤና ይስጥልን፣ ክቡራትና ክቡራን አድማጮቻችን። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ቆንጆ ይታይና ስመኝሽ የቆየነን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ። የሰዓቱን ዋና ዋና የዓለም ዜና እናስቀድምና እንመለሳለን። እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ የአፍሪካ ቀንድን በመታው የከበደ ድርቅ የተነሳ ሀያ ሚሊዮን ሰዎች ለከፋ ረሀብ ሊጋለጡ እንደሚችሉ የተባበሩት መንግስታት ድርጅት አስታወቀ በድርቁ በኢትዮጵያ ከሰባት ሚሊዮን የሚበልጡ ሰዎች በምግብ እጦት ላይ ሲሆኑ የሰሜን ኢትዮጵያ ጦርነት ችግሩን እንዳባባሰውም ተገልጿል በአፍሪካ ቀንድ ለአራት ተከታታይ ዓመታት ዝናብ በወቅቱ ሳይጥል በመቅረቱ አካባቢውን እንደ አውሮፓውያን አቆጣጠር ከ1981 ዓመተ ምህረት ወዲህ ባልታየ ደረጃ ለከፋ ድርቅ አጋልጦታል ተብሏል። የተባበሩት መንግስታት የዓለም የምግብ ፕሮግራም ለአሜሪካ ድምፅ ሲናገር በሰሜኑ የሀገሪቱ ክፍል በሚካሄደው ጦርነትና ደቡቡን አካባቢ በመታው ድርቅ ምክንያት በሀገሪቱ ላይ እጅግ የከበደ አደጋ ተደቅኗል ብሏል። የዓለም የምግብ ፕሮግራም ቃል አቀባይ ክሌር ኔቪል በሰጡት ቃል ፈጣን እርምጃ ከተወሰደ እጅግ የከፋ አደጋ እንዳይደርስ መከላከል ይቻላል ካሉ በኋላ የተፋጠነ እርምጃ የሚወስድ ያለ ግን አይመስልም ብለዋል። ሲያስረዱም እንደ አውሮፓውያን አቆጣጠር በ2016ና 17 ዓመተ ምህረት ቀደም ተብሎ እርምጃ በመወሰዱ የአንዣበበውን መቅሰፍት ለመከላከል ተችሎ ነበር። አሁን በ2022 ግን ከባድ የገንዘብ እጥረት ስላለ የተደቀነውን ችግር ለመከላከል አይቻልም የሚለው ስጋት እየጨመረ ነው ያለውን ያሉት። አድማጮች፣ በዚህ ዙሪያ ሰፋ ያለውን ዘገባ በቀጣዮቹ ቀናት እናቀርባለን። በአፍሪካ ቀንድ ሀገሮች እጅግ ለከበደ የድርቅ ሁኔታ የተጋለጡ ህጻናት ቁጥር በሁለት ወር ጊዜ ውስጥ አርባ ከመቶ በላይ መጨመሩን ገልጾ ዩኒሴፍ አስጠነቀቀ። በድርቁ ሳቢያ ጽኑ ረሃብ፣ የተመጣጠነ ምግብ እጦትና የውሃ ጥምን ለመሳሰሉት ጉዳቶች የሚጋለጡት ህጻናት ቁጥር ሰባት ሚሊዮን ሁለት መቶ ሀምሳ ሺህ የነበረው ካለፈው የካቲት እስከ ሚያዝያ ወር ባለው ጊዜ ውስጥ ብቻ አስር ሚሊዮን መድረሱን የተባበሩት መንግስታት የህጻናት መርጃ ድርጅት አስታውቋል። ቀደም ሲል የ119 ሚሊዮን ዶላር አጣዳፊ ድጋፍ ተማጽኖ የነበረው ዩኒሴፍ በችግሩ መባባስ የተነሳ ወደ 250 ሚሊዮን ዶላር ከፍ ማድረጉን ባወጣው መግለጫ አስታውቆ እስካሁን የደረሰው ሀያ ከመቶ ብቻ መሆኑንም አመልክቷል። በኢትዮጵያ በኬንያና በሶማሊያ ቁጥራቸው ከአንድ ነጥብ ሰባት ሚሊዮን የሚበልጡ ህጻናት ሕክምና በሚያስፈልጋቸው ደረጃ ለከበደ የምግብ እጥረት እንደሚጋለጡ ያሳሰበው ድርጅቱ በሚቀጥሉት ጥቂት ሳምንታት ዝናብ ካልጣለ ደግሞ ይህ አሀዝ ወደ ሁለት ሚሊየን እንደሚያሻቅብ ዩኒሴፍ አስገንዝቧል። አሁኑኑ እርምጃ ካልወሰድን በሳምንታት ጊዜ ውስጥ ህጻናት በብዛት ይሞታሉ። የከበደ ረሀብ እየመጣ ነው ሲሉ የዩኒሴፍ የምስራቅና የደቡባዊ አፍሪካ ዳይሬክተር መሐመድ ፏል አስጠንቅቀዋል። የአፍሪካ ቀንድን ያዳረሰው ድርቅ በክልሉ ባለፉት አርባ ዓመታት ታይቶ በማይታወቅ ደረጃ የከፋ መሆኑን ዩኒሴፍ ገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በምስራቅ ዩክሬን ያለው የጤና ስርዓት መፈራረስ በአካባቢው በሺዎች የሚቆጠሩ በማሪፖልና በሌሎች አካባቢዎች በከበባ ውስጥ የሚኖሩ ሰዎችን ህይወት አደጋ ላይ ሊጥል እንደሚችል በመግለጽ የዓለም የጤና ድርጅት አስጠነቀቀ። ጦርነቱ ወደ ተፋፋመባቸው ምስራቅ ዩክሬንና ማሪፖል አካባቢዎች በአስቸኳይ መድረስ እጅግ አስፈላጊ መሆኑንም የተባበሩት መንግስታት ድርጅት የጤና ባለስልጣናት ተናግረዋል። በተለይ እንደ ሉሃንክስ በሚገኙ አካባቢዎች ያሉ ሁሉም የጤና ተቋማትና ሆስፒታሎች ጉዳት ደርሶባቸዋል አሊያም ደግሞ ወድመዋል የሚሉ ሪፖርቶች እንደደረሷቸው ባለስልጣናቱ ተናግረዋል። የዓለም የጤና ድርጅት በበኩሉ በእነዚህ አካባቢዎች ለሚገኙ ለታመሙና ለቆሰሉ ሰዎች እጅግ በጣም አስፈላጊ የሆኑ የሕክምና ቁሳቁሶችን ማድረስ እንዲቻል ፈቃድ እንዲሰጠው ተማጽኖ እያቀረበ ነው። የድርጅቱ ቃል አቀባይ በሃኑ ባሃት ናጋር ከምዕራብ ዩክሬን ሊቬቭ በሰጡት አስተያየት የዓለም የጤና ድርጅት ወደ ማሪፖል ገብቶ በከበባ ውስጥ ያለውን ሕዝብ የጤና ሁኔታ ማወቅ አልቻለም ብለዋል። ማሪፖል ላለፉት ሁለት ወራት በሩሲያ ጦር ያልተቋረጠ የቦምብ ጥቃት ደርሶበታል። በአስር ሺዎች የሚቆጠሩ ሰዎችም በጣም ውስን በሆነ ምግብ ውሃና መድኃኒት ብቻ ምድር ቤት ውስጥ ተደብቀው እንደሚገኙ ታውቋል። አድማጮች ለዜናው የተመደበው ሰዓት በዚህ ተጠናቀቀ። ለቅዳሜ ምሽት ቆንጅታየና ስምንሽ የቆየ በልዩ የትንሣኤ በዓሉ ዋዜማ ዝግጅት ይጠብቋቸዋል። ከእነሱ ጋልተዋችሁ 19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ሚያዝያ 15 የትንሣኤ በዓል ዋዜማ ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ቆንጂት፣ ዛሬ በዓለም ዙሪያ ያሉ የኦርቶዶክስ ሃይማኖት ተከታዮች እንዲሁም በኢትዮጵያና ከኢትዮጵያ ውጭ የሚገኙ የክርስትና እምነት ተከታዮች የሚያከብሩት የፋሲካ በዓል ዋዜማ ላይ ነው የምንገኘው። ልክ ነሽ። የትንሣኤ በዓል በድምቀት የሚከበር እለት ነው። የፋሲካ በዓልን ስመኝሽ፣ ከሌሎች በዓሎች ለአንቺ ለየት የሚያደርገው ምንድን ነው? ለእኔ የጾሙ ወቅት በህማማት ሰሞን ያለው የጸሎት መንፈስና በፋሲካ በቤተ ክርስቲያናት የሚደመጠው እጅግ ጥልቅ የሆነ ዝማሬና መወድስ ልዩ ትርጉም አለው። ላንቺስ? ቆንጂት ለእኔም እንዳልሽው የህማማት ሰሞን ትልቅ ትርጉም አለው። ከዚያም ሌላ ደግሞ በእለቱ ወይም በፋሲካ እለት ቤተሰብ ተሰባስቦ፣ ዘመድ አዝማድ አንድ ላይ ሆኖ የሚያከብረው በመሆኑ የዚያ ናፍቆትና ትዝታ በእጅጉ ይሰማኛል። በዛ መልኩ ነው ማየው። ስመኝሽ ልክነሽ እንዳልሽው ከሃይማኖታዊ ዳራው ባሻገር እንደ ሀገሩ እንደ አካባቢው በዓሉ የሚከበርበት የተለያዩ ባህላዊ እሴቶችም አሉት። ለምሳሌ የቤተ ክርስቲያን ስርዓቶች፣ የዶሮና የበግ ገበያው፣ ሙዚቃው፣ አልባሳቱ፣ ሁሉም በትንሳኤ በዓል ልዩ ስፍራ አላቸው። ዘጋቢዎቻችንም በተለያዩ የሀገሪቱ አካባቢዎች እየተዘዋወሩ የዘንድሮ የፋሲካ አከባበር፣ የገበያው ሁኔታ፣ የሰው ስሜት ምን እንደሚመስል ያስቃኙናል። አዎ ዘጋቢዎቻችን በተለይ ግጭት ከበረታባቸው የተለያዩ የኢትዮጵያ አካባቢዎች ተፈናቅለው በመጠለያ ጣቢያዎች ውስጥ በዓሉን የሚያከብሩ ሰዎችንም አነጋግረዋል። በምሽቱ መሰናዷችን ውስጥ ተካተዋል። ወደዚያ ከማለፋችን አስቀድሞ ግን በቅድሚያ የአባቶችን ቡራኬ እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ አባ ፋኑኤል የዋሽንግተን ዲሲና አካባቢዋ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቀጳጳስ ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ መላ ኢትዮጵያውያን ክርስቲያኖችን በሙሉ እንኳን አደረሳችሁ። አነ ውዕቱ ትንሣኤ ወህይወት ሕይወት ትንሣኤና ሕይወት እኔ ነኝ። ሕይወት የሆነ ትንሣኤ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞት እንድላድርጎ ተነስቷል። ክርስቶስ በራሱ ኃይል በአባቱ ስልጣን በራሱ ስልጣን ሞት እንድላድርጎ እንደ ተነሳ ሁሉ እኛ ደግሞ በመድኃኒታችን በኢየሱስ ክርስቶስ አማካኝነት ሞት እንድላ አድርገን እንደምንነሳ እናምናለን። ስለዚህም በአንደኛ ዮሐንስ ምዕራፍ ሶስት ላይ እኛ ወንድሞችን የምንወድ ስለሆን ከሞት ወደ ህይወት እንደተሻገር እናውቃለን ይላል ሐዋርያው። ስለዚህ እኛ ሞት መሻገሪያ ነው፣ ትንሣኤ ደግሞ ከክርስቶስ ጋር ህብረት እንዲኖረን የሚያደርገን ነው። ስለዚህ ወገኖች፣ ትንሣኤያችን የክብር እንዲሆን ሁላችንም በህይወት ሳለን እንድንፋቀር፣ እንድንዋደድ፣ ወንድሞቻችን፣ እህቶቻችን እንድንወድ ያዘናል። ሐዋርያው በአንደኛው ዮሐንስ ሶስት ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ስለዚህ ነፍሰ ገራይ ደግሞ በእግዚአብሔር ቤት ቦታ የለውም። ስለዚህ በህይወት ሳለን በጎ ስራ እየሰራን በፍቅር እንድንኖር ያስፈልገናል። ይሄ ዓለም የሚያልፍ ነው። የማያልፈውን ዓለም በሚያልፈው ዓለም እንዳንለውጥ መድኃኒታችን ኢየሱስ ክርስቶስ ትህትናን ፍቅርን አስተምሮናል እና እኛም ኢትዮጵያውያን በዚህ ዘመን የሚያስፈልገን አንድነትና ፍቅር ነው። መተሳሰብ ነው። መረዳዳት ነው። ይህ ሲሆን ሀገራችንም ከገባችበት ፈተና ውስጥ ትወጣለች። ህዝቦቿም እረፍትና ፎይታን ያገኛሉ። ስለዚህ ሁላችንም በፍቅርና በአንድነት በመተሳሰብ እንድንኖር አደራ ማለት ወዳለሁ። ይህንን በዓል ትንሣኤውን በዓል ስናከብር የተቸገሩ ወገኖቻችንን በመርዳት ያዘኑትን በማጽናናት የተሰበሩትን በመጠገን በጠቅላላ በበጎ ስራ እንድናሳልፈው አደራ ማለት ወዳለሁ። እግዚአብሔር አምላክ ብርሃነ ትንሣኤውን እንዳሳየን የሀገራችንንም ትንሣኤ፣ የሀገራችንም ሰላም፣ የሀገራችንም ፍቅርም ወደ ነበረበት እንዲመልስልን የእሱ ፈቃዱ ይሆንልን። በዓሉ የሰላም፣ የፍቅር፣ የበረከት በዓል ያድርግልን። አሜን። ስሜ አባ ተሾመ ፍቅሬ ይባላል። ለኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ ጠቅላይ ጽህፈት ቤት ጠቅላይ ጸሐፊ ሆኜ ነው ማገለግለው። ለመላው የክርስትና እምነት ተከታዮች ለኢትዮጵያ ካቶሊክ ቤተ ክርስቲያን ምዕመናን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን፣ ለኢትዮጵያ ወንጌላውያን አበተሳት ምዕመናን በሀገር ውስጥም በአገር ውጭም ላላችሁ፣ እንኳን ለስቅለት በዓል እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ብዬ በኢትዮጵያ ካቶሊካዊ ቤተክርስቲያን ስም በራሴም ስም እንኳን አደረሳችሁ ማለት ትፈልጋለሁ። የእነዚህ ትልልቅ በዓላት የክርስትና እምነት በዓላት ለሰላማችን፣ ለደህንነታችን፣ ለተስፋችን የምናከብራቸው በዓላቶች ስለሆኑ በሰላም እንድናከብር ተስፋን ደግሞ ይዘን በእምነት ጠንተን በመግባባት ና በፍቅር የምናከብራቸው ዓላማቸውም ይኸው ስለሆነ ና ስለዚህም እያንዳንዳችን በዓል ስናከብር ጥሪያችን፣ ከእግዚአብሔርም የምንቀበለው ጥሪ ሰላማዊ ሰዎች እንድንሆን ለእግዚአብሔርም፣ ለሰውም፣ ለፍጥረትም የተመቸን እንድንሆን ና በተለይ በአንድነት እና በአብሮነት የምናከብረው ስለሆነ በዚህ መንፈስ ክርስቶስ የሞተልንን ነፍስ እኛም አክብረን እግዚአብሔርንም ክብር ጠብቀን በዓላችን እንድናከብር መኛለሁ። ለመላው የሀገራችን ህዝቦች በተለይ ለክርስቲያኖች መልካም በዓል እንዲሆን እመኛለሁ። ፓስተር ጻድቁ አብዶ የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት ፕሬዚደንት ነኝ። እኔ እንግዲህ አሁን በክርስትና ሃይማኖት ትንሳኤ በዓልን እናከብራለን። ለመላው የክርስትና ተከታዮች ለማለትም ለኢትዮጵያ ወንጌላውያን፣ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናንና ለካቶሊካውያን በሙሉ በኢትዮጵያ ካላንደር ይህንን በዓሉ ለሚያከብሩ ሁሉ በዓሉ የሰላም የደስታና የበረከት በዓል እንዲሆንልን እመኛለሁ እና በዚህ አጋጣሚ ክርስቶስ ለሰው ልጆች ቤዛ ሊሆኑ ትምህርት ላይ ራሱን እንደሰጠ ሁሉ እኛም ለሌሎች ሰዎች ለችግራቸው ለመድረስ እሱ ይቀርበላቸው የሚያደርጉትን ያውቁም ብሎ እርቅን እንደለመነ እኛም በመካከላችን እርቅ፣ ሰላም፣ መከባበርና መቀባበል እንዲኖር ከመቼውም ጊዜ በላይ ከጥላቻ የምናቀበል ከበቀል ርቀን በዓሉን ሁላችንም በደስታ አብረን እንድናከብር፣ በተለይ አሁን በአንዴ በሃይማኖት አንዴ በብሔር በሌላ ጊዜ ደግሞ ሃይማኖት እና ብሔር እያጣምሩ ወይም በፖለቲካ ልዩነት በመካከላችን የገባው ክፉ ጥላቻ እና የበቀል ፍላጎት አብረን እንዳልኖር እና በሰላም ለብዙ ዘመናት እንዳልኖረ የሆነው ነገር እኛም ሁላችንም ወደ ልቦናችን ተመልሰን አምላካችንን ይቅርታ ጠይቀን ከስጋት ታርቀን እርስ በርሳችንም የምንታረቅበት ዘመንና ጊዜ እንዲሆንልን ወደዚሁ አይነት ሁኔታ ልቦናችን እንዲያዘነብልን ፈጣሪያችን ለምናለ የአንዱ ቁስል የሌላው መሆኑንም መረዳትና አንዳችን ለሌላችን የቁስል የመን ምክንያት ሳንሆን የፈውስ ምክንያት እንድንሆን እግዚአብሔር አቅምና ጉልበት ይስተነዳለው። አመሰግናለሁ። ብፁዓንና የተወደዱ አባቶች ስለ ቡራኪያቸውና ስለ መልካም ቃሎቻቸው እናመሰግናለን። ቃለ ሕይወት ያሰማልን። እኛም በድጋሚ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እንላለን። i የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት የፋሲካ ዋዜማ ዝግጅታችንን ነው የምናስተናግዳችሁ። ቆንጅታዬና ስመኝሽ የቆየነን በቀጥታ የምናልፈው ዘጋቢዎቻችን በተለያዩ የኢትዮጵያ አካባቢዎች ተዘዋውረው የዘንድሮውን የፋሲካ በዓል አከባበር ወደ ቃኙበት መሰናዶ ይሆናል። ሁዳዴና ረመዳን አንድ ላይ የተጓዙበት የዘንድሮው የሁለቱ እምነቶች አጽዋማት በብዙ መልኩ በዓላቸውን ተናፋቂ እንዲሆኑ አድርጓል። ጦርነትና መፈናቀል፣ መገዳደልና ጥላቻ እንዲቆም ፈጣሪያቸውን የተማጸኑበት ጊዜ እንደሆነ የእምነቶቹ ተከታዮች ይናገራሉ። እነሆ ለሐምሳ አምስት ቀናት የዘለቀው የዘንድሮ የአብይ ጾም ተጠናቆ ህዝበ ክርስቲያኑ በዓለ ትንሣኤ ሊያከብር የሰዓታት እድሜ ብቻ ነው የቀሩት። ደሴም ነዋሪዎቿን ደስ ለማሰኘት ያላትን እነሆ ብላለች። የሰሜን ወሎዋ ቆቦም በበዓል ድባብ ታውዳለች። በዓሉ በዓል በዓል እንዲሸት ሁሉም የአቅሙን ሲሸምት ቆይቷል። ገበያና ሽያጭ፣ ምርትና ዋጋ፣ ተስፋና ስጋት በዚህ ፕሮግራም የምንቃኛቸው ቁም ነገሮች ናቸው። በደሴ እንጀምር። በዛ ያለውን የተከታተለው መስፍን አራጌ ነው። በደሴ ከተማ የሚኖሩትንና በመንግስት ስራ የሚተዳደሩትን እሸት ዋሊን በከተማ ሮቢት ገበያ ከተሰባሰቡት በሺዎች የሚቆጠሩ የበዓል እንስሳት ሸማቾች መሀል ነበር ያገኛቸው። የዘንድሮ በዓል ለሳቸው በሁለት ምክንያቶች ልዩ ነው። ወሎ የሁሉም ሃይማኖቶች ህብረት የሚታይበት አገር በመሆኑ እኔ የክርስትና ሃይማኖት ተከታይ ነኝ፣ እናቴ ደግሞ የእስልምና እምነት ተከታይ ስለሆነች ያው ለሁለቱ በዓል ነው። ወጪውንም አስቤ እየሰራ ያለሁትና ሮመዳንንም ፋሲካንም ታሳቢ አድርጌ ነው። ሮመዳንን በተመለከተ በእርግጥ ሌሎች ወንድምና እህቶችም ስላሉ በሁለቱም ሃይማኖት ያሉ እነሱም ጋር ተጋግዘን የእናታችንን ሮመዳን በተሻለ መንገድ እንዲያልፍ ለማድረግ የተቻለንን እያደረግን ያለ ነው። ከሮመዳን ውጭ ደግሞ የራሴ ያው ትዳርና ህይወት ስላለኝ የሁለት ልጆች አባት ስለሆንኩኝ ልጆች ያው የሚያስፈልጋቸውን ማሟላት ስለሚገባኝ ፋሲካን ያው የእርድ ፕሮግራም እንዲኖረን ለማድረግ ያው በአቅም ወደ 15000 ብር አውጥተን አንዲት ጥጃል አራት ገዝተናል ከኑሮ ሁኔታ በገዝቶ ማረድ ከብዶናልና የኑሮ ውድነቱን የሚያባብሱ ተግባራትና ግለሰቦችም ከድርጊታቸው እንዲታቀቡ በዓሉን አስመልክተው መልእክት አስተላልፈዋል። መቼም ኑሮውን በተነጻጻሪ ነው። ከዚህም የባሳት ላይ ያልን ነው፣ እያየን ያለ ነው። የሚወራውና በተግባር ላይ ያለው ከባድ ነው። ያው ኑሮውን በወሬም የሚያጦዙት አሉ። በዛም ላይ ደግሞ ገበያውም ላይ ያው ሁሉም ተናቦ ተግባብቶ ለመሄድ የሚያስችል አይነት አይመስልም። ያንን ማ ማስተካከያ ለማድረግ መንግስትን ብቻውን ቢለፋ ጥቅም ያለው አይመስለኝም። ህብረተሰቡ እርስ በርሱ ተናቦ በአቅሙ ሁሉም የሚያገኝበትን መንገድ መንግስት በተቻለ አቅም ጥረት ቢያደርግ ጥሩ ነው። በተለይ ተጓዳኝ የሆኑትን የዘይት አቅርቦት፣ የስኳር አቅርቦቶች እንዲሁ ባስለመደው መንገድ እንኳን ቢያንስ ጠብ ቢያደርግ የተሻለ ነው እና ይህንን ካላደረገልን ደግሞ ያው ቅቤው ቢጠፋ ዘይቱም ጠፍቶ ያው የሚመጣው ስጋና ዶሮ በአግባቡም አርዶ ለመብላት የሚያስቸግረን ይመስለኛል። ነው። የቤትማ ቤቷ አልማዝ መኮንንም ለበዓል ትንሣኤው በሰላም ለመድረሳቸው ፈጣሪያቸውን ቢያመሰግኑም በዓሉ በኑሮ ውድነቱ ምክንያት ጥላ እንዳጠላበት አልደበቁም። ምችም ከምንም ይሻላል ብለን ከባለፈው አመት ባይነጻጸርም ዳቅማችን ዶሮም ገዝተናል ቅርጫም ነበር ይወስደናል። ገበያውማ በጣም ውድ ነው። ቢያንስ ዶሮ ከፊቱ ሶስት መቶ ብር ለመቶ ብር የምንገዛውን አሁን አንድ ሺ ብር አንድ መቶ ብር እየገዛን ያለው ቅርጫስ በስንት ብር? ያ እሱ ደግሞ በአምስት ሺ ገብተናል ለአራት ገበያ ሮቢትም አራዳ አለን ያው ዶሮም ሽንኩርትም በግ ምን ጠይቀን ነበር። ያው የቀነሰ ወይም ባለበት ያገኘሽ እንዴ? ምንም የቀነሰ ነገር የለም። ባለበትም ያለ ነገር የለም። ሁሉ ነገር ይጨመራል። ሽንኩርት ለምሳሌ ሽንኩርት አሁን አርባ ብር ገብቷል። እኛ ኪሎ አርባ ብር ገዛ። በፊት በአስራ አምስት ብርም አስራ ስድስት ብርም ገዛ ነበር። አሁን አርባ ብር ነው። ዶሮ አዘጋጅተሻል? አንዴ አሁን ገዝቻለሁ። ስለዚህ ለዶሮ የሚያስፈልገው ዘይት፣ ሽንኩርት፣ ሌሎች ሌሎች ግብዓቶች አሉ ወይ ዘይትም አታ ሳንሳ ወደ ነው አምስቱ በግል ስራ የሚተዳደሩትና ሮቢት ገበያ ያገኘኋቸው ብርሃኑ ነጋም የኑሮ ውድነቱ በዓሉን በቀድሞ ድምቀቱና ድባብ ለመቀበል እንዳስቸገራቸው ጠቅሰዋል። የዘንድሮ የፋሲካ ዝግጅት ከዋጋ ንረቱ ጋር ምንም አይነት ዝግጅት አላደረግንም። የኑሮ ውድነቱ ጣራ ስለነካ አልቻልንም ማዘጋጀት በፊት 2500 ሶ የምንገዛው በግ ዛሬ 6700 የተባለ ዝግጅትም አላደረግነው ዶሮ በዛ ላይ ውድ ነው። እስከ አንድ ሺ ብርም ይጠራል። ከነችግሩ እንግዲህ በአቅማችን የቻልነውን ተበዳድረንም ቢሆን ገዝተናል። በግ በምን ያህል ብር? በ6500 ብር ገበያ ውስጥ ሲከራከሩ አይቼዎት ነበር። እና 88 68 ይላሉ፣ ምንድን ነው 88 ማለት? በገበሬው አጠራር 8868 ማለት 6800 እንደማለት ነው። ከዚህ ቀደም እንዲህ አይነት በዓሎችን እንዴት ነበር የሚያከብሩትና የሚዘጋ ያመጣችሁት ከአሁን በፊት የበዓሉ ሁኔታ የበግ ግዢ ምናምን 44 45 የምንገዛው 4500 4400 አምስት ሺ የምንገዛው የተሻለ ግዢ ነበር፣ ትልቅ በግ ነበር። አሁን ግን የ2500 የ35ቱ ወደ 67 ሺህ ደርሷል። በተለይ ጦርነቱና መፈናቀሉ ያሳረፈው ጠባሳ ከአብዛኛው ሕሊና ውስጥ አለመጥፋቱን የሚናገሩት አቶ ብርሃኑ የኑሮ ውድነቱ ሲታከልበት፣ ቀድሞ ለተቸገሩ የምናደርገውን ድጋፍ ዘንድሮ እንዳናደርግ ከልክሎናል ብለዋል። በዓሉ ከዛሬ ስናሳልፋቸው ከነበረው ለየት የሚለው ከወረራ በኋላ የአካባቢ ማህበረሰብ በለው ተፈናቅሎ የመጣውን በለው እስካሁን ሞራሉ አልተመለሰ በጦርነቱ ምክንያት የደረሰበት ዘረፍ አለ፣ ውድመት አለ። ሁለተኛው በስነልቦ ና ተጎርቷል ማህበር። ከዛ በኋላ የኑሮ ሁኔታም ጣራ ነክቷል። አሁን በአውሮፓ ባለው ጦርነት መስላል የሸቀጥቃ እንኳን ውድ ነው። መንግስት እንግዲህ ድጎማ ቢያደርግ እስከዛሬ ከያንዳንዱ ከእያንዳንዱ ማህበረሰብ አሰባስበን አቅም የሌላቸውን በጋራ አድርገን እናከፋፍል ነበረ፣ ግን አሁን የዞር ልመና የምንጠይቃቸው ኃይሎች ራሳቸው ነጋዴውም ራሱ ንብረቱ ምንም ስለወደመበት ፈቃደኛ የሆነ ማህበረሰብ የለም። አቶ ሸቱም ጭንቅ ሲሉ የጠሩት የጦርነት ወቅት በማለፉ ፈጣሪያቸውን አመስግነዋል። ሮመዳኑም የክርስትና ሃይማኖት የጾም ወቅቱም ሁለቱም በተያያዥነት መምጣት ጣቱ ደግሞ ለየት ያደርገዋል። እኔ በእድሜ እንዲህ ተያይዞ የሄደበት ጊዜ አላስታውስም። ና አሁን ግን ይሄ ሲሆን ደግሞ የግድ ሁሉም ለተጎዳውና ና ለተቸገረው ያለችውን አካፍሎ ቢበላ መልካም ይመስለኛል። ምክንያቱም በዛ በችግር ወቅት እርስ በርሳችን በመተዛዘናችን ና በመደጋገፋችን ነው ለዚህ ቀን የበቃ ነው የሚመስለኝ። ና አሁንም ይህንን ማስቀጠል ቢኖር ከንግድ ጋር ተያያዥነት ያለው የንግድ ሰራተኛውም ቢሆን የራሱን ወድሞ ሙላት ብቻ ሳይሆን የሌላውን ማህበረሰብ ስሜት ቢረዳ በተለይ ነጋዴ አቅም በፈቀደ መንጠን ሌላ ተጨማሪ ሄዶ ያላወጣበትን ዋጋ እንደገና በዛው ላይ በዚያው ላይ እየጨማመረ የሚሰጠውን ዋጋ ቢያስተካክልና ኑሮውን ተመጣጣኝ ባይሆን እንኳን አጋዥ ሆኖ ረጅ ሆኖ አብሮ ህዝቡ ጋር የሚኖርበት መንገድ። ምክንያቱም ከዚህ በፊት በዛ በችግር ወቅት ትቶት ነው የሄደው። ሀብቱንም ንብረቱ ነው ንብረት ሀብት መቼም ከወንድም ከአባትህ ከህትህ ከእናትህ ጋር ቤተሰብ ጋር አብረካ አልበላው ንብረት ሆኖ ነው የሚቀረው እንጂ ይዘው አትሄድም። ከደሴ 200 ኪሎሜ ገደማ ወደምትገኘው የሰሜን ወሎ ቆቦ ከተማ እናቅና እዚያ የአንደኛ ደረጃ ትምህርት ቤት መምህሩ አማረ ተገኛሉ። ከዋጃ ከተማ በጦርነቱ ምክንያት 2010 ዓ.ም ላይ ወደ ቆቦ መጥተው ኑሯቸውን እዚያው ያደረጉት መምህር ከአምስት ቤተሰቦቻቸው ጋር ነው የሚኖሩት። በመምህርነት የሚያገኙት ገቢ አነስተኛነትና የኑሮ ውድነቱ በዓሉን በፈለጉት መልኩ እንዳያከብሩ ቢያስገድዳቸውም የበዓሉን ድባብ ሲገልጹ የፋሲካ በዓሉ ድባብ ነው ያለው። አካባቢው ደግሞ ከዚህ በፊት ያው በወረራ ነው የነበረው። ፋሲካ የመጀመሪያው በዓል መሆኑ ትልቁ በዓል ያው የሰላም ሁኔታ እዚህ ቆቦ ከተማ ላይ ደህና ነው። በእርግጥ ራያ ቆቦ ገጠሩ አካባቢ የጦር ቀጠና በመሆኑ እዛ አካባቢ ሰላም የለም እ ከተማ ላይ ያለው ሰላም አሁን የተረጋጋ ነው። ያው በዓል አሁን እንግዲህ ያለውን ነገር ነው። ኑሮ ውድነት ምንም ስላለ ዶሮ ምንም አድርገን ነው እያሳለፍን ያለ ነው። ዶሮ በምን ያህል ገዙ? ያመች መቶ ከዶሮ ውጭ በግ ምናምን ይገዙታል የለም። ገበያው ላይ ያለው ሁኔታ ግን ያው የጨመረ ነው። ሰባት ሺ ስምንት ሺ አለፍ ል ከዛ በላይ ነው ያለው ያ ያለውን እንግዲህ ስጋም ቢሆን ተቀርጠን ምናምን ማሳለፍ ነው የኑሮ ውድነት በጣም اللزجه ከዛ እንግዲህ እዚጋ ሆነ ባለ ደሞዎች ደግሞ ቤተሰብ ተጨምሮ ብመቀጠሉም ስለማትችል ነው እንጂ ቤት ቢሆን መፈናቀሉ፣ ባይኖር ሌላ ብዙ ነገር ባይኖር እዛ እንደ ሁል ጊዜ ለምትሳልፈው ፍየልም ምንም ገዝተህ ማሳለፍ እንችል ነበር። የባህሉን ዋዜማ በሙሉ ነጻነት ሳይሆን በደህንነት ስጋት እያስተናገዱ መሆናቸውን የሚናገሩት ሌላዋ የቆቦ ከተማ ኗሪ ደግሞ መሰረት ካሳ ይባላሉ። አንድ ልጃቸውን ጨምሮ በስራቸው የሚያስተዳድሯቸው አራት ቤተሰብ አሏቸው። ጦርነቱ ላፍታም ቢሆን ቆሞ ስለ በዓል ማሰቤ በራሱ ፈጣሪ እንዳ መሰግነው ያስገድደኛል የሚሉት መሰረት ካሳይ ዘላቂ ሰላም እንዲሰፍን መመኘታቸው አልቀረም። የዘንድሮ ሳሰባል ከሌላ ለየት የሚያደርገው ያው ያለንበት ሁኔታ ያው አስኪ ላይ ነው የምንመልስነው። ስለዚህ ይህንን ካሳቢ በማድረግ አሁን ይረብሹን ይሆን አሁን እንደዚህ የሆነ ጥቃት ያደርሱ ይሆን የሚል ስጋት አለብን። ከዛ ተጨማሪ ደግሞ ከተለያየ ቦታ የመጡ ስደተኞች አሉ። እዚህ ጋር በጣም የኑሮ ውድነት አለ፣ መጨራነቅ አለ። ይህ ይሄ ለየት ስለሚያደርገው በጣም ያስጠላል። አሁን የቅርጫ ስጋ ገርቻለሁ በሺ አምስት መቶ ብር። ከዚህ በፊት ግን በግ ገዛ ነበር፣ ስገን ገዛ ነበር፣ ዶሮ ገዛ ነበር፣ ቂቢ ነጥር ነበር። ገንፎ የራያ እንደዚህ ነበረ አዘጋጅ ደረስ የምትውለው አሁን ግን የሁሉ ነገር ስትገባበት ያስጠላል። ባደርገውም የሆነ ረብሻ ሊኖር ይችላል የምትለው ስጋት አለ አይደለ? እንደዛ ሁሉ ስጨመር ስላለ እኛ አሁን በዚህ ድባብ ውስጥ ነ ለበአል ወደፊት እንዲህ አደርጋለሁ ብለን ተዘጋጀውን ነገር አልተዘጋጀ ነው። እኛ ከዚህ በፊት ከራያ ውስጥ ስናከብር ምንም አብረን በንተን ዳተን ነገር ርካሽ፣ ሁሉ ነገር ደስ ሲል ነው አምላክን ማመሰግነው። አሁን ቢያንስ ለአንድ ቀን የሁለት ቀን ደስታም ከአመታቶች በላይ ነው እና ለወደፊቱም ደግሞ ስጋት ሳይኖርብህ ለመኖር እኛም ልጆቻችንን ትምህርት ቤት ገብተው በደንብ ትምህርታቸው እንዲማሩ እና ጥሩ ህይወት እንድንኖር። አቶ አማረም ይሄ ሁሉ ያልፋል ይላሉ። ኢትዮጵያ ሀገራችን ሰላም ሁና አሁን ካለንበት ጭቅጭቅ፣ ሁሉም ይሄ መጋደል እና መሞት ቀርቶ የሰላም ሀገር ሆና ልክ እንደ ሁልጊዜው ማለት ነው ኢትዮጵያ ልክ እንደ ማንኛውም ጊዜ ከአጽናፍ እስከ አጽናፍ እንደሚቀጥለውና ፋሲካ በዓል በጋራ ብናሳልፈው ደስ ይለኛል። ሁሉም የትግራዩ ወገኖቻችንም ነጻ ወጥተው እኛም ነጻ ወጥተን ከዚህ ከጸብ እና ከግጭት ቁማ ሰላም የሆነች ኢትዮጵያን ማየት ነው እንግዲህ የሚወስደው የራ ያቆቦ ወረዳ የገጠሩ አካባቢ አብዛኛው ሕዝብ ተፈናቅሎ እዚህ ስለሆነ ያለው በጣም አስቸጋሪ ሁኔታ ነው የሚሆነው። ክርስቲያን በተስፋ ስለሚኖር እኛም በተስፋ ነው እየኖርን ያለ ነው። ክርስቶስ ራሱን ሰውቱ ብዙ ነገር ለእኛ ዋጋ ከፍሎ ወደ ድህነት ያመጣብን ስለሆነ እሱን በማስታወስ ነው የምናከብረው። እኛም እንግዲህ ለወደፊት ያለን ተስፋ ልክ እንደ ክርስቶስ ብዙ ዋጋም ይከፍላሉ። ለሕዝብ ነጻነት፣ ለደህንነት ልዩ ሀይሉ አለ መከላከያም አለ ሁሉም አለ። ነገ ይህ ሁሉ ፈተና አልፎ ወደ ሀገራችን ገብተን በሰላም ኢትዮጵያም ሰላም ሆና የትግራዩ ወገኖቻችንም ነጻ ወጥተው እኛም ነጻ ወጥተን ከዚህ ከጸብና ከግጭት ቁማ ሰላም የሆነች ኢትዮጵያን ማየት ነው እንግዲህ ምኞት። የደቡብ ወሎ ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ ምእምራን ብርሃነ ህይወት እውነቱ ህዝበ ምእመኑ ለበዓሉ ሲዘጋጅም ሆነ ሲያስብ ሊያስተውለው የሚገባውን ነገር ዘርዝረዋል። በዚህ በኑሮ ውድነትም በጦርነትም ውስጥ ያለፉ በርካታ ህዝቦች አሏት አሁን ላይ ኢትዮጵያ። የትንሣኤውን በዓል ሲያከብሩ ከዛ ጨለማ ያወጣንን አምላክ ከዛ ጦርነት ከዛ ጭንቅ ያወጣንን አምላክ እያመሰገን በዓሉን እንድናከብር ጠይቃለሁ። የዓለም ጎደሎ አይደለች። በሀዘን ውስጥ ያሉ አሉ፣ ወገኖቻቸው የሞቱባቸው። ጦርነት ክፉ ነው። የሰው ህይወትን ያሳጣል። እንደገና ሀብት ንብረቱን ያጣል። ይህንን ማገዝ ነው ትልቁ ፋሲካ። ይሄ ነው በቃ። ይሄ ሲሆን ነው እግዚአብሔር ዘንድ ፋሲካ ነው ተብሎ የሚመዘገብልን ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ዘንድ ሰኞ የቤተ መቅደስ ማንጻት ተግባር የተፈጸመበት፣ ማክሰኞ ኢየሱስ ክርስቶስ በአስተምህሮቱ እና በግብሩ ዙሪያ አይሁዶች ላቀረቡለት ጥያቄ ምላሽ የሰጠበት፣ ረቡዕ የተሰበሰበው የአይሁድ ሊቃነ ካህናት ኢየሱስ ክርስቶስን ለመያዝ የመከሩበት፣ ሐሙስ ክርስቶስ የደቀ መዛሙርቱ እግር በማጠብ ትህትናን በተግባር ያሳየበት፣ አርብ በአይሁዶች ተላልፎ የተሰቀለበትና የሞተበት ዕለት ሆኖ ሰሙነ ሕማማት ተዘክሯል። እሁድ ሌሊት በእምነቱ ተከታዮች ዘንድ ንጉሱ ሞትን ድል ነስቶ ከመቃብር የሚነሳበትን ዕለት ይዘክራሉ። ፋሲካን መልካም በዓል ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።

በተከታዩ ዘገባችን ደግሞ ወደ ትግራይ ክልል እናምራ። ትግራይ ክልልም በተመሳሳይ ከአንድ ዓመት በላይ በጦርነት ውስጥ የቆየ አካባቢ ነው። የዘንድሮ የፋሲካ አከባበር ምን አይነት ድባብ እንዳለው፣ በተለይ በጦርነቱ ምክንያት ተፈናቅለው በመጠለያዎች ውስጥ ያሉ ሰዎች በዓሉን በምን መልኩ እንደሚያሳልፉ አነጋግረናቸዋል። ከመቀሌ ዘገባውን ያደረሰን ሙሉጌታ ጽብሃ ነው። ባለፈው ዓመት ጦርነቱ ሲጀመር ከትግራይ ክልል ምዕራባዊ ዞን ማይካድራ ከተማ ተፈናቅለው ወደ መቀለ ከተማ እንደመጡ የተናገሩት ወይዘሮ ስንዱ አየነ ይባላሉ። የትንሣኤ በዓል ከዚህ ቀደም እንዴት ያከብሩ እንደነበር ያስረዳሉም። በጣም በጣም በጣም በደስታ የምናልፍ የነበረ እያረድነ በግ ያለው ይበላል ክልለው እያካፈልነ በጥሩ ነው የምናልፈው የነበርነ ገና ወርስ ቀረው ለልጆቻችን ለራሳችን በጣም ልብሳችን ጫማችን ሲቀርብ አውዳሞት ሲቀርብ ደሞ በግ እየረድነ ምን ምን የምንበል በጣም በጣም ደስተኛ ሆነ ከበር የነበረ። ባለፈው ዓመት የመቀለ ከተማ ነዋሪዎች ለተፈናቃይ ማዕከላት ባደረጉት ድጋፍ በዓሉ እንዳከበሩ የሚናገሩት ወይዘሮ ስንዱም ዘንድሮ በከባድ ሁኔታ ውስጥ እንገኛለን ነው ያሉት። አምና በጣም ጥሩ ነው የነበር በራት ተገዝቶ ፍየል ተገዝቶ በጣም ዘይት ያለው ዘይት በሰል ምን ምን ልመለለ ሽንጉርቲ በጣም ና የነበረ መቀለን እንደዚህ ጥሩ ና እያሳለፍ ነው። አምና በጣም ልክ የለውም። የመቀል ህዝብ ያምናው አሁን በጣም ና ክፍተና ያለ አሁን ማታው እንኳን አውደ አመት ልመስልና፣ ምን ልበልህ በጣም ተጨንቀና ያለነ አውደ አመት አሁን አለ ልም አናውቅም። አሁን በጣም ጭንቅና ያለን አሁንማ ምን ልበልህ የለም፣ በቃ በመስከረም የተቀበልነው መንግስት የሰጠን በቅድም በአሸራም ምናምን ውለው አስራ አምስት ኪሎ ነው የተሰጠን ሁለት ሁለት ወር አድርጎ ለአንድ ሰው አስራ አምስት ኪሎ ነው የተቀበልነው። እስካሁን ምን ልበልህ አንድ ጊዜ እንበላለን፣ አንድ ጊዜ ጠሟችን እንውላለን። ምን ልበልህ አሁንማ በጣም ጨልሞ ነው ያለ። ስለ ቀጣይ ተስፋቸውም እንዲህ ይገልጻሉ። ለቀጣይማ ምን ልበልህ ይኸ ሁሉ ክፉ አልፎ ለጥሩ እንደርሳለን ብለን ነው የምንመኘው። ለወደበታችን ይኸ ሁሉ ጥበባ አልፎ እግዚአብሔር ይቅር ይበልና ወደ ታኪንማ እንደማ ውሃ ነው ምጠማን ምንበል። ወይዘሮ አጸደ ወረደ የተባሉ ከጸገዴ ወረዳ ተፈናቅለው እንደመጡ የተናገሩት በበኩላቸው ታይ ሞ ንሕና ታ እናክብር ኣለና ክንብል ከለና ሓዚ እታ ሂወትና በቃ ድማ ኣብ ግልፂ ማለት እዩ ምርዚ ኣትበሃል ሓገዝ ናብዙ ዝመፀ እውን የለን ካብ ምንታይ እየ ክሕገዝ። አሁን እኛ በዓል እያከበርነው ያለነው ማለት የሚቻለው በህይወት መኖራችን ነው እንጂ ይህ ነው የሚባል እርዳታ ወደ እኛ የመጣ የለም። ከሁለት ወር በፊት ለአንድ ሰው አስራ አምስት ኪሎ ግራም ስንዴ ተሰጥቶ ነበር። በስምንት ወራት ውስጥ አስራ አምስት ኪሎ ግራም ያላገኘም ሰው አለ። አስራ አምስት ኪሎ ግራም ማንንን ነው የምታጠግበው? እያየሃት ነው ቤታችን፣ ውሃ ውሃ ነው የምትሸተው ዓመት በዓል አይመስልም ነው ያሉት። በመቀለ ከተማ ለበዓል በጎች ፍየሎችና ከብቶች በሚሸጥበት አካባቢ ያገኘሁት ሙልጌታ ገብረ ማርያም እየተባለ እንደገለጸው ዘንድሮ ለእርድ ተብለው ወደ ገበያ የቀረቡት በአቅርቦት አንጻር ጥቂት ነው፣ እንዲሁም ዋጋው ውድ ነው ብሏል። የበዓል ሁኔታ ያው ሁሉም ነገር ኑረው ተወደዋል። በጣም ውድ ውድ የሆኑ በሬ ነው ያሉት። ለዛ ደግሞ ቅርጫው ለአንድ ለሀያ ሰው ለአስር ሰው ነው እየተሸጠ ያለው የሚያደርጉ በጎች ምን ይመስላሉ? ዋጋቸው እነሱም ከ1300 እስከ 6500 ነው ያሉት። እንደዛ እና በጣም ተወደዋል። አንዳንዱም ብር ስለማይበቃቸው እየተመልሱ ነው። ስለዚህ ሁሉም ነገር ተወደዋል። አንድ ግቢ ሆኖ አንድ በግ ገዝቶ የቅርጫ እያደረጉት ነው። በኪሎ ከመግዛት ተብሎ ለበዓሉ እንደዛ እየተደረገ ነው። ቀጣይ ዓመት ያው በሕይወት ካለን ያው የሚያምር ይመስለኛል። እስካሁን ተዘግተን ነው ያለው። የተሻለ ቢሆን እመርጣለሁ። በዶሮ ንግድ የተሰማራ አቶ ኃይለማርያም ሹምዬ የተባለ በበኩሉም ዶሮ ከ650 እስከ 700 ትልቅ የሆነ መካከለኛ ደግሞ 500 አለ፣ እስከ 450 መካከለኛ አለ። ትንሽ አራት አራት መቶ ብዙ አይገዛም። በቃ ምን ባንክ ስለሌለ ባንክ የለም ምክንያቱ ባንክም የለም፣ ብር የለም። በቃ ምንም የገዛ አይደለም። አቅሮት ምንም የለም። ባል ይቻላል። ምክንያቱም ትራንስፖርት የለም። በቃ ዶሮ የመጣ ሰው ደግሞ ነጋዴ የተባለ ሄደው መምጠት አይቻለም። ምክንያቱ ትራንስፖርት የለም። ምክንያቱ ደግሞ ውድ ያደረገው ደግሞ እሱ ነው። አቶ አስመላሽ ከበደ የተባለ የከተማዋ ነዋሪ በበኩሉም የራሱ የሚከራይ መኪና እንዳለው ገልጾ ሆኖም ግን ካሁን በፊት በስራው ያገኘው ገቢ ባንክ በመዘጋቱ ሊጠቀምበት እንዳልቻለና ለበዓል ማክበር ይሆን ለአጠቃላይ ሕይወቱ መቸገሩ ነው የተናገረው። ፋሲካ ድሮና አሁን አንድ አይደለም። ኤኒዌይ በፊት ስናከብረው ሁሉ አስቤዛ ሞልተ በግ ትገዛለ፣ ድሮ ትገዛለ፣ ቤተሰብ ትሰበስባለ፣ በአንድ ላይ አብረ ታሳልፏለ። አሁን ግን አመት በዓል አይደለም ለኔ። ምክንያቱም ባንክ ላይ ብር እያለኝ ብር እንደሌለኝ ነው ያለው። አሁን ከሰውም መጠየቅ አትችልም፣ ሰው ሁሉም ብር የለውም፣ ባንክም ዝግ ነው፣ መንገዶችም ተዘግተዋል። ምንም ነገር ማድረግ አንችልም። ኦልሬዲ አመት በዓል አይመስልም። ግን ከእግዚአብሔር ጋር ጾመኛ ምንም ስላለ እሁድ እንደ እሁድ ነው የምናከብረው እንጂ እንደ ፋሲካ ሳይሆን እንደ እሁድ ብዬ ነው የማስበው። ለቀጣይ እንግዲህ ከእግዚአብሔር ጋር ያው ጥሩ ነገር የሚፈጠር ይመስለኛል። ሰላም ከሆነ ኦልሬዲ የነበረው ህይወት እንዲመለስ ነው የምመኘው ሰው ሰላም ሆኖ አብሮ እንዲበላ እንዲጠጣ አመት በዓል በስነ ስርዓት እንዲያከብር እመኛለሁ። የኢየሱስ ክርስቶስ የትንሣኤ በዓል አካባበር አስመልክቶም አስተያየት የሰጡን የመቐለ ከተማ ዳግማዊ ታክሱም ቅድስት ማርያም ዓዲ ሓውሲ ሰባኪ ወንጌል መምህር ጽጌ በርሃም፣ ትንሣኤ ማለት ያው ተንሥአ ተነሳ ከሚል ግስ የተገኘ ሁኖ የዓለም መድኃኒት ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ እኛን ከዘለዓለማዊ የዲያብሎስ እስራት ነጻ አውጥቶ አድኖ ለዓለም ሁሉ በመስቀል ላይ ተሰቅሎ በሶስተኛው ቀን በእሁድ ዕለት ትንሣኤ የምንለው ያው እሱ ከሞት የተነሳበት መቃብር ክፈቱልኝ፣ ድንጋይ አንሱልኝ ሳይል በህቱም ድንግልና ተጸንሶ በህቱም ድንግልና እንደተወለደ ሁሉ እነሆ መቃብር በተዘጋበት በዝግ መቃብር ሞትን አሸንፎ ኃያል አምላክ መሆኑን ለማስመስከር ከመቃብር የተነሳበት ቀን ስለሆነ ያው ትንሣኤ እንለዋለን ማለት ነው። ትርጓሜ ምንድን ነው? ሞት እንደተሸነፈ፣ ሞት እንደተሸነፈና ከዛ በክርስቶስ አምነው የሚሞቱ ሁሉ ሙተው እንደማይቀሩ እኛ እንደምንነሳ ሙተን እንደማንቀር መቃብር ተከፍቶ ከሞትንበት መቃብር ሕይወት ዘርተን በጌታ ቃል እንደምንነሳና መጨረሻ ወደ ሰማይ ሂደን ከእግዚአብሔር ጋር እንደምንኖር በግልጽ የሚያስረዳ ትምህርት ነው ማለት ነው። ጦርነቱ ከተጀመረ ወዲህ በየቀኑ በጸሎት ነው የምንገኘው ብለዋል መምህር ጽጌም። ሕዝቡ ከሁሉም በላይ በተለይ በቤተክርስቲያናችን አጀንዳ በሕዝበ ክርስቲያናችን አእምሮ በዚህ ሰዓት ሌላ አጀንዳ የለውም። ቀንና ሌሊት እግዚአብሔር አምላኩን እየለመነ ነው ያለው። ምክንያቱም ይህ ከበባ ድሮ ዲያብሎስ እኛ ወደኛ ማለት ለአዳምና ሔዋን ባመጣው ስህተት መሰረት ለአምስት ሺህ አምስት መቶ ዘመን ከቦን ነበረ፣ ገዝቶን ነበረ። አሁንም በሰዎች ላይ አድሮ ትግራይን በከበባ ላይ እንድትሆን አድርገዋልና ይሄ መንፈስ የሰይጣን መንፈስ ነው። በሰዎች ላይ አድሮ የሰራው ስራ ስለሆነ የቤተክርስቲያናችን አባላት ምእመናን በሙሉ ከሊቃነ ጳጳሳቱ ጀምሮ በየደብሩ ያሉ አገልጋዮችም ጭምር በጸሎት ላይ ነው ያሉት። ጾም ስለሆነ ሰሙነ ሕማማት ስለሆነ ብቻ ሳይሆን ይህም ጊዜ ካለቀ በኋላ ከሰኞ ጀምሮ ጠዋትና ማታ ምህላ አለ። የዚህ ምህላ ዋና አላማ ዋና ታርጌት ምንድን ነው? የትግራይ ህዝብ በሰላም እንዲኖር ከበባው እንዲፈታ እርቅ እንዲወርድ በየምሽጎ ያለው በየበረሃው በየጫካው የሰፈረ እንኳን የትግራይ ሰራዊት የትኛው ይሆን የኢትዮጵያን ወጣት ሁሉ ወደ ነበረበት ተመልሶ ወደ ልማት እንዲመለስ ሰው በሰላም ገብቶ በሰላም እንዲወጣና ወይ ድማ በሰላም ወጥቶ በሰላም እንዲገባ ሀገሩን እንዲያለማ ወደ ነበረበት እንድንመለስ ነው የዚህ ጸሎት አላማ። ወይም ለቀጣይ ተስፋ ምኞታቸውም እንዲህ ይገልጻሉ። መምህር ጽጌም ቀጣይ አመት እንደ እግዚአብሔር ቅዱስ ፈቃድ ያው አልመካም አልጠራጠርምም በእውነት እግዚአብሔር ይረዳናል። በቅርቡ ይረዳናል ብዬ ተስፋ አደርጋለሁ። ያው ለሚቀጥለው አመት አምና እንደዚህ ነበር፣ አሁንማ ሁሉም ነገር ተወግደልን ወደ ነበርንበት ተመልሰን ተመስገን እግዚአብሔር ብለን በቤተክርስቲያንም በየትም በዓል ቢሆን አምና ምን ላይ ሆንና አክብረነው ነበረ ብለን ያለፈው የዘንድሮ ሰቆቃ የምናስታውስበት ጊዜ ነው የሚሆነው እንጂ ይሄ ነገር አይኖርም። የሚቀጥለው አመትና የሚቀጥለው አመት በናፍቀቱ ነው የሚጠብቀው። መልካም በዓል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። ተከታዩ ዘገባችን ደግሞ ወደ ኦሮሚያ ክልል ነው የምናልፈው። ናኮር መልካ በኦሮሚያ ክልል በግጭት ላይ ባሉ ታጣቂዎች ባሉበት አካባቢዎች ያሉ ነዋሪዎችን፣ እንዲሁም በተለያዩ አካባቢዎች ያሉ ነዋሪዎችን በወለጋና ካማሺ መተከል የተፈናቀሉ የፋሲካ በዓልን እንዴት እያሳለፉ እንደሆነ አነጋግረዋል። ልክ ብለሻል ቆንጂት። ከቤኒሻንጉል ጉምዝና ኦሮሚያ በተለይም ከምስራቅ ወለጋ በታጣቂዎች ጥቃትና ባለመረጋጋት ችግር ተፈናቅለው በምስራቅ ወለጋ ሀሮ ሊሙና ምዕራብ ወለጋ መንዲ ከተማ ውስጥ የሚገኙ አንዳንድ ተፈናቃዮች በዚህ የትንሳኤ በዓል ዋዜማ ላይ ስላሉበት ሁኔታና እንዲደረግላቸው የሚፈልጉትን በስልክ ነግረውታል። ትላንት ወደ ቤተ ክርስቲያን ጎራ ብሎም የስግደት በዓል እንዴት እንደነበር ጠይቋል። በሌላ በኩል ትናንት አምቦ ወደሚገኘው ኢየሱስ ቤተ ክርስቲያን ጎራ ብሎ የስግደት በዓል እንዴት እንደነበረ ተመልክቷል። ስለነበረው ድባብም ቃኝቷል። በስግደት ላይ ከነበሩ ሰዎች መካከልም በስግደታቸው አምላክ የኢትዮጵያን ሰላም ይመልስ ዘንድ መማጸናቸውን አንዳንዶቹ ተናግረዋል። እንደሚከተለው ይቀርባል። የተፈናቀልኩት ቤንሻንጉል ጉሙስ ክልል ከከማሽ ዞን ያስ ወረዳ ነው። ከመፈናቀላችን በፊት እዛው በወረዳው በነበርንበት ጊዜ ባህሉን በድምቀት እናከብር ነበረ። ቸርች በመሄድ አምልኮ በጋራ እያመለክ በጥሩ ሁኔታ ነበር የምናከብሩ። አሁን ግን ጥቅምት ሀያ ስምንት ሁለት ሺህ አስራ አራት ጀምሮ እስካሁን ድረስ በምስራቅ ቆለጋ ዞን በአሮልሞ ከተማ ተፈናቅለን ነው ያለ ነው። በአጠቃላይ መንግስት ሰራተኞች ሁለት መቶ አስራ ሰባት እንሆናለን አርሶ አደሮች አጠቃላይ ነጋዴዎችን ጨምሮ አስራ አምስት ሺህ በላይ ይሆናል ተብሎ ይገመታል። ተበታትነን ነው ያለ። ነው ያለንበት ነገር በጣም ከባድ ነው። እስፔሻሊ ለአርሶ አደሮች እጅግ በጣም በጣም አሳሳቢ ጉዳይ ውስጥ ነው ማለት ነው። አሁኑ ጊዜ ምንም ነገር የምቀመስ ነገር የለም ማለት ነው። ትንሽ መንግስት ሰራተኞች የወር ደሞዛችን እያገኘን ነው። ነገር ግን ከመንግስት ሰራተኛ ውጪ በተለይ በግብርና ስተዳድረው የነበሩ ህዝቦቻችን እጅግ በጣም እየተቸገሩ ነው ማለት ነው፣ ነጋዴዎችን ጭምር ማለት ነው። ስለዚህ በዚህ ሁኔታ ውስጥ ሆነን ደግሞ ስለ ባህል ማሰብ በምንም ጣምር አይታሰብም። መንግስት የምንጠይቀው ነገር ምንድን ነው? ዋናው ሰላም ነው። ሰላም ስኖር ነው ሁሉም ሰው ሰላም ወሰው ሰላም መግባት የሚቻለው ማለት ነው። ሰላም እንዲረጋጋ ማድረግ ነው። ስሜ ሙላቱ ተይሶ ነው። ከተፈናቀሉ ሴዳል ወረዳ ነው። አሁን ያለው ደግሞ መንዲ ላይ ነው። በዓል ጊዜ አሁን ሰው የሚያደርግ ሁሉን አደርገን ይኖራለን ነበረ። አሁን ግን ስለ ባህሉም ቀርቶ ማለት ነው። በልቶ ለማሉ ራሱ በጣም ከባድ እንትን ውስጥ ነው ያሉ ሰዎች። እናም ምንም የሚባልም የለም መንግስት በኩልም በግል ድርጅትም በኩልም። እንዴት ነው ምን ላይ ነው አላችሁ ብለው መጦ የጠይቁም ሰው የለም። ድሮማ ያው አሁን ልጅ ያሉም ልብስ ምናምንም ሁሉም ገቶ ያው ጠላ ሁሉም ማዘጋጅቶ በልቶ ጠጥቶ ነው የሚወሉት። አሁን ግን ባህሉም ቀርቶ ማለት ነው ለማኖሩ ራሱ ችግር ውስጥ ነው አሉ። አረጋሽ ቀነኒ እንጅደ ከኔ አማ ጅራዶ መንዲ ገንደዱ ኋላም አረጋሽ ቀነኒ ይባላለሁ። አሁን በመንዲ ከተማ ዜሮ ሁለት ቀበሌ ውስጥ ነው የምኖረው። ከተፈናቀልን ከአንድ ዓመት በላይ ሆኖ ነዋል። ስደረግልን የነበረውም ድጋፍ በመቆሙ አስቸጋሪ ሁኔታ ውስጥ ነን። የቤት ክራይ ከፍለን ለመኖር ራሱ አልቻልንም። አከራዮቻችን ከቤት ሊያስወጡን ነው። ማንም አላስታወሰንም፣ እንኳን ለፋሲካ በዓል ከዛ በፊትም ያስታወሰን የለም። በፊት በነበርንበት ሰርተን እንኖራለን። በዓል ሲመጣም ለበዓል የሚያስፈልጉ ነገሮችን ሰርተን አብረን እንቋደስ ነበር። በኑሮ ውድነት ምክንያት እህል በመወደዱ ጉልባን እንኳ ሰርተን መብላት አልቻልንም። ምንም አላዘጋጀንም ለመኖር ቤኒሻንጉል ጉሙዝ ከመሺ ዞን ያሶ ወረዳ ላይ ነው። ወደ አጉረባች ወረዳ ወደ ሀሮሊሙ የሚባለው ቦታ ላይ ነው ያለው። በጸጥታ ችግር ምክንያት ተፈናቀልን። እዚህ ነው ያለ ነው። አሁን ቤት ኪራይ ወስደን ነው ያለ ነው። ሀሮሊም የሚባለው ቦታ ላይ ከዚህ በፊት የነበረው ፋሲካንን እናከብር የነበረው ያለነውን ነገር እያዘጋጀን ከጎረቤት ጋሪም በስምም እየጠጣን እያከበርን ስናሳልፍ ነበረ። አሁን በምን እናከብራለን? ራሱ አሁን ቤት ኪራይ የምንከፍለው ነገር የለም። መንግስትም እያስታወሰን አይደለም። መግቢያ ሬሽን ራሱ ከገባ ወደ ስምንት ነው። እኛማ መንግስት ሰላሚና አወርዶ ወደ ነበርንበትም እንደገና እንትን ብለን ምደባ ሰጥቶ ለአርሶ አደር ደግሞ ክፍት ቦታ ፈልጎ ቢሰጥና ቢያረጋጋ ጥሩ ነው የምል ነው እኔ ያለኝ አስተያየት። ምዕመኑ ወጥቶ በጌታችን በኢየሱስ ክርስቶስ ላይ እየደረሰውን በስቅለት የደረሰበትን ሁሉ በማለት በዚህ ሁኔታ ነው የሚሰገደው። ልመና ስግደቱ ስለ ከግለሰብ ሕይወት ጀምሮ ስለ አገር፣ ስለ መነኮሳት፣ ስለ ቤተ ክርስቲያን አገልጋዮች፣ ስለ አገር፣ ስለ ሁሉም ነገር ነው የሚጸለየው እና የሚሰገደው ብዬ ነው ማስቡ። ዘንድሮ በጣም ደስ ብሎኛል የአምቦ ደብረ ኢየሱስ ህዝቡም በጣም ነው ምእመኑ፣ በጣም ነው የወጣው። ይኸው ስግደቱ በአማረ በደመቀ ሁኔታ እየተካሄደ ነው እና እጅግ በጣም በጣም ደስ ብሎኛል። ምእመኑም እንግዲህ ያው አገሪቷ ላይ ባለው በሰ ሰላም ሁኔታ ሚሆን በሀገሪቱ በኢኮኖሚ በኑሮ ውድነቱም ቢሆን ባለው ሁኔታ ለአምላኩ ለመንገር ነው ቤተክርስቲያን የሚመጣው። ደስ ብሎኛል፣ ዘንድሮ በጣም አስደሳች ነው። በዛሬው ዕለት እያከበር ነው የምንገኘው የጌታችንን የመድኃኒታችንን ኢየሱስ ክርስቶስን መከራውን የምናስብበትን የስቅለትን በዓል ነው እያከበርን የምንገኘው ለሰው ልጆች የከፈለውን የመዳን ዋጋ የምናስብበት ስለ ሰው ልጆች የተቀበለውን መከራ፣ ስለ ሰው ልጆች ያየውን ፈተና የምናስብበት ሳምንት ነው። እንግዲህ ሊቃውንት አባቶቻችን ጥንታውያን አባቶች ለማን ነው የተሰቀለው ብለን ስንል አዳምን ለማዳን እንደመጣ ይናገራሉ። እንዲሁ በጥበብ ቃል አርብ የሞተውን አርብ የፈጠረውን የሰው ልጅ ሕይወት ሙሉ እንዲሆን አርብ ዕለት ተሰቅሎለት ሕይወታችን ሰላማዊ እንዲሆን የድህነት ሕይወት እንዲኖረን ለማድረግ በዛሬ ዕለት ህማሙን እያሰብን መከራውን እያሰብን እንገኛለን ማለት ነው። የዛሬ ዕለት የሰው ልጆች ስለ ኃጢአታቸው፣ ስለ በደላቸው በክርስቶስ ፊት ለፊት ወድቀው የሚያለቅሱበትና የሚያነቡበት ቀን ነው በእያንዳንዱ በየሰዓቱ የሚጸለዩ ጸሎቶች አሉ። ክርስቶስን ማረን እያለን ይቅር በለን እያለን ክሪያ ላይ ሶን እያለን እንጸልያለን፣ እንሰግዳለን። ይሄ አርብ ማለት የደም የሞት የመከራ ነው። ክርስቶስን ብቻ አይደለም አርብ ላይ ነው ያለው የምንለው። ዛሬ ሀገራችን ኢትዮጵያም አርብ ላይ ነው ያለችው። የሰው ልጅ ህይወትም ደግሞ እንዲሁ አርብ ላይ ነው ያለው። መከራ ላይ ነው ያለው። ሞት ላይ ነው ያለው። እንባ ላይ ነው ያለው። መገፋት ላይ ነው። ዛሬ ብዙ ሰዎች ከቀያቸው ከቤተሰቦቻቸው ከንብረቶቻቸው ላይ ሲፈናቀሉ እናያለን። ዓለም በአሁኑ ሰዓት አርብ ላይ ናት ማለት እንችላለን። ስለዚህ ይጸለያል፣ ለሀገር ይጸለያል፣ ለሰው ይጸለያል፣ ለተሰደዱ ሰዎች ይጸለያል፣ ለታመሙ ሰዎች ይጸለያል። ክርስቶስ ምሕረቱን እንዲያበዛልን የምሕረት ዓይኑን የምንፈልግበት ዕለት ነው ማለት ነው የዛሬው ቀን። ቆሞስ አባ አብርሃም እባላለሁ። የደብረ ብርሃን ኢየሱስ ቤተ ክርስቲያን አስተዳዳሪ ነኝ። ሰው የሰው ልጅ በሙሉ ባጠፋው ጥፋት ያንን ጥፋት ለመደምሰስ ሲል ከልጅ ልጅ ተወድጀ በራሴ የደምን ማድንሉ ቃል በገባለ ስካል ኪዳን መሰረቱ በዛሬ ቀን እንግዲህ በእነ ጲላጦስ እጅ ተይዞ ስቅለቱን በተመለከተ ነው የምንሰግደው። የእኛ ኦርቶዶክሳውያን ክርስቶሳውያን፣ ክርስቶስን የሚያምኑ ስቅለቱን የሚያምኑ እንግዲህ መውደቁን መነሳቱን መዳፋቱን መገረፉን እየተመለከት ይሰግዳሉ። እና ዋናው ዓላማችን እንግዲህ ህዝበ ክርስቲያን በሙሉ ሀገራችን ኢትዮጵያን ጽኑ ሰላም አድርግልን። አሁን ሀገሪቷ ችግርን ያለችው ፈተና ያለችው ሰው በስነ ስርዓት በጤናው በጤነው ተኝቶ እያድር አይደለም፣ ሰላሙ የተከበረት አይደለም። በዚህ ምክንያት ህዝበ ክርስቲያኑ አጽናኝ መልክ ላክልን፣ የሚያጽናና ላክ፣ ሀገራችን ኢትዮጵያን ሰላም አድርግልን እያሉ በምክንያቱ ሁሉ ይሰግዳሉ፣ ይወድቃሉ፣ ይነሳሉ፣ ክርስቶስን ያስቡታል ማለት ነው። ቆንጂት በዚህ ባለንበት በዩናይትድ ስቴትስ በተለይ ደግሞ ዲሲና አካባቢዋ የበዓል አከባበር ምን ይመስላል? ስመኝሽ እንግዲህ እንደምታውቂው በዚህ ዲኤምቪ በሚባለው አካባቢ ብዛት ያለው ኢትዮጵያዊ ኤርትራዊ ማህበረሰብ እንደመኖሩ በየአመቱ በዓላት በከፍተኛ ድምቀት ነው የሚከበሩት። እርግጥ ያለፉት ሁለት አመታት የኮቪድ ጊዜ ስለነበረ ቤተሰብን በተለይም የወዲያኛው አመት በዓል በዓል ሳይመስል ነው ያለፈው። ዘንድሮ ከመከላከያው ክትባት በመረዳት በዚያም ላይ የሀገሩም የጥንቃቄ መመሪያ ረገብ ስላለ ቤተሰብ ሰብሰብ ብሎ በዓሉን የሚያከብር ይመስላል። ኮቪድ ግን አልጠፋም እና ተገቢውን ጥንቃቄ እያደረገ ነው የሚሆነው ብዬ አስባለሁ። ሸመታውን በተመለከተ ደግሞ አገር ቤት ለበዓል የሚያስፈልጉ ነገሮች በጉ፣ ዶሮው፣ ቅቤው፣ ወዘተ እጅግ በጣም መወደዱን ትናንት ዘጋቢዎቻችን ከየስፍራው ባደረሱን ዘገባዎች አስቃኝተውናል። የበዓል ሸቀጥ ውድነት እዚህ አካባቢያችንም ትናንት ንጉሱ ታምሬ የበግና የፍየል መግዣ ስፍራ ሂዶ እንዳየው ገዢዎች ዋጋው ካለፈው እጅግ መወደዱን ነበር ሲነግሩት የነበረው። ስመኝሽ እንግዲህ በዩናይትድ ስቴትስ ያለውን አከባበር ካነሳን ዘንድ ወደ ተከታዩ መሰናዷችን የሚወስደን ይመስለኛል። በዚህ በአሜሪካን ሀገር ኮሎራዶ ክፍለ ግዛት ዴንቨር ከተማ የሚኖሩ አንዲት ሴት በዚህ በዓል ሰሞን በሚያደርጉት እንቅስቃሴ ዙሪያ አነጋግረሻቸዋል። ልክ ነሽ ይህንን በዓል እኛ ሰብሰብ ብለን እየበላን እየጠጣን ስናሳልፍ ማዕድ ቤታቸውን ሞቅ ሞቅ ለማድረግ አቅም ያጡ በተለይም ማዕድ ቤት ይሉት የሌላቸውን አረጋውያን ማሰብ ግዴታ መሆኑን የምታሳስብ በውጭ የምትኖር ደንቨር ከተማ የምትኖር ኢትዮጵያዊት ነች። የእድሜን የሚበዛውን ክፍል የኖርኩት ከኢትዮጵያ ውጭ ነው ግን አመቱ በጨመረ ቁጥር ከትውልድ ሀገሬ ጋር ያለኝ ቁርኝት ይበልጡን እየጠበቀ ነው ትላለች የደንቨር ከተማ ነዋሪዋ ወይዘሮ ማሜ ወርቁ። ጠዋሪና ተመልካች አጥተው በስተርጅና ጎዳና ላይ የወጡ አረጋውያንን ሰብሰብ የሚሉበት ማዕከል መስርታለች ወይዘሮ ማሜ። መልካም፣ ቆንጂት እንግዲህ ሙሉውን ከፕሮግራምሽ እንከታተለው። ወይዘሮ ማሚ ወርቁ እንደምን አመሸሽ? እንኳን ለብርሃነ ትንሣኤ አደረሰሽ። እንኳን አብሮ አደረስን ወይዘሮ ቆንጂት። በመጀመሪያ ያው እድሉን ስለሰጠሽኝ አመሰግናለሁ። ቢኤልአር ኤልደር ኬር የአረጋውያን በጎ አድራጎት መጦሪያ ወይንም ደግሞ ማዕከል ኢትዮጵያ ላይ ስራ ሲሰራ እንደ አስራ አራት አመት ያክል ሆኖናል። አዲስ አበባ ውስጥ ዱከምና ጎጃም አካባቢ ስንሰራ ቆይተናል። ዋነኛው የቢኤልአር ልደር ኬር ስራ እንግዲህ ጧሪ የሌላቸውን በመንገድ ላይ የወደቁትን እንዲሁም ደግሞ ረዳት የሌላቸውን የደከሙ የአረጋውያን እናቶችን እና አባቶችን መርዳት ነው። በተቻለ መጠን ጤናማ የሆነ ጥበቃ ያለው የተመጣጠነ ምግብ የሚያገኙበት፣ በንጽህና የሚያዙበት፣ ሰላም የሚያድሩበት መኖሪያ ማዘጋጀት ነው። ሸልተር አይደለንም፣ መኖሪያ ነን እና በዚህ አይነት ሁኔታ ነው የምንሰራው። ጥሩ ምን ያህል አረጋውያን በዚህ የበጎ አድራጎት ድርጅታችሁ አማካይነት ይረዳሉ ወይም ይኖራሉ? ላለፉት አስራ አራት አመት ከሁለት መቶ ሶስት መቶ በላይ ሰዎችን ጦረናል ማለት እችላለሁኝ። አሁን ግን ያው ደግሞ ኮቪድም ከጀመረ ጊዜ ጀምሮ ከውጭ ሰዎችን ለማምጣት ስለሚያስቸግር እየተካን ወይም ደግሞ አዲስ ሰው እየጨመርን ስላልሆነ ከሰላሳ ሶስት እስከ አርባ የሚደርሱ ሰዎች አሉ አሁን ለጊዜው ጥሩ እንግዲህ የትንሣኤ ዓመት በዓል አረጋውያኑን እንዴት እያዋላችሁ ነው ወይም ልታውሏቸው እየተዘጋጃችሁ ነው የነገውን በዓል የቢኤላር አንደኛው በጣም የምንወደው ሁሌዜ ጠብቀን ከምናደርገው ነገር በጣም ደስተኛ እነሱም የሚሆኑበት እኛም ደስተኞቹ የምንሆንበት በዓላትን ማክበር ነው እና ዋና ዋናዎቹም በዓሎች ኢትዮጵያ ላይ የትኛውም ቤት ውስጥ ሰው አክብሮት እንደሚውል ይከበርላቸዋል። ሰው በተቻለን መጠን እኛ ቤታችንን የምናደርገውን እነሱም ጋር እንዲደረግላቸው እንሞክራለን። ሲሆንልን እግዜር ሲረዳንና ማድረግ ስንችል በግ ይታረድላቸዋል፣ ዶሮ ይታረድላቸዋል፣ ዳቦ ይጋገርላቸዋል። ጥሩ ጥሩ የሆነው እኛ የምናደርገውን ማለት ነው ልናደርግላቸው እንሞክራለን። እና ደስ ብሏቸው ስቃው ተጫውተው ጾማቸውን ገድፈው ነው በጥሩ ሁኔታ በዓሉን ያሳልፋሉ። በተለይ ፋሲካ አሉ ደግሞ ሁልጊዜ ያስለመዷቸው እየሄዱ የሚጠይቋቸው ኢትዮጵያ ውስጥ የሚኖሩ ቮለንቲሮች እየሄዱ ያዩዋቸዋል። ከእነሱ ጋር ይውላሉ። አንዳንድ ጊዜ ደግሞ ያው ሲመቻቸው ሰዎች እንደ አጋጣሚ ከተገኙና ከሄዱና ካዩቸው ቁርጥ ስጋ ያበሏቸዋል። ደስ በሚል መንገድ ነው እንግዲህ የሚያሳልፉት። እንደዛ ይሆናል ብለን እንገምታለን። ጥሩ ነው። ቀደም ሲል ከማህበረሰባችን እናገኝ የነበረው ድጋፍ ትንሽ ቀዝቀዝ እያለ ነው በተለያዩ ምክንያቶች ኮቪዱም ተጨምሮ እና ችግረኛ አረጋውያንን መደገፍ ግዴታችን መሆኑን ግን መዘንጋት የለብንም ብለሽ ነበር። እውነት ነው እውነት ነው። እንግዲህ ብዙ ጊዜ በኢትዮጵያ ውስጥ የሚሆን በተለያየ የትኛውም ሀገር ላይ ቶሎ የሚዘነጉ ቶሎ የሚረሱ የማይታሰቡ ብዙ ፎከስ የማያገኙ አረጋውያን ናቸው። ሁልጊዜ እንግዲህ ይሄንን ስራ ከመጀመሪያም በፊትም ይሄንን አስራ አራት አመት የምናገረው አንድ ነገር አለ በሱ ጠቀልለዋለው ሀሳቤን ትናንትናን ረስተን ዛሬ ላይ መቆም ወይም ደግሞ ነገን ማሰብ አንችልም። ትናንትናዎቻችን ናቸው የእኛ ታሪኮቻችን ናቸው። ብዙዎቹ ባለታሪኮች ናቸው። ብዙዎቹ እንደኛ ቤት ንብረት የነበራቸው ወላጆች፣ እናቶች፣ አያቶች፣ ሰራተኞች እንደውም ሀገር ያቀኑ ብዙዎች ጀግኖችም አሉበት፣ ብዙ ስራ የሰሩ አሉበት እና እነሱን ትተን ዝም ብለን የወደፊት የወደፊቱን ብቻ ብንል ታሪክን የመጣል ያክል ነው እና አረጋውያን መረሳት የለባቸውም እላለሁ ሁልጊዜ፣ ምክንያቱም የእኛ ታሪክ ከነሱ የተነሳ ነው። በተለይ አሁን ኢትዮጵያ ላይ እንግዲህ ያለፉት ሁለት አመታት ከተፈጠረው ሁኔታ የተነሳ በተለይ በጣም እየተዘነጉ ያሉ አረጋውያኖች ናቸው እና በተቻለኝ መጠን ይህንን ነገር እንዳይረሳ ለማድረግ እጥራለሁ። እንግዲህ ብዙ ጊዜ ምን ያህል ድምፅ እንዳለኝ ባላውቅም አሁን እንደተናገርኩት ከኮቪድ ጊዜ ጀምሮ ብዙ ሰው እየጨመርን አይደለንም፣ ምክንያቱም ያው ከህመሙ የተነሳ ግን አሁን ትንሽ ሻል እያለ ነው። ክፍተት ቦታዎች አሉን በተለይ የተፈናቀሉ ስፍራ ቦታ ያጡ ከሁኔታው የተነሳ የሚደርሱበት የሌላቸውን ለመቀበል ዝግጁ ነን በአቅማችን ያንንም በዚሁ አጋጣሚ ለመናገር እሞክራለሁኝ በኮቪድ ምክንያት ብዙ ሰዎች እርዳታቸውን ያቆሙ አሉ ልክ ነው ሁላችንም የምናልፍበት ነገር ነው ግን ቆም ብለን ስናስብ እነሱ በከፋው ነገር ላይ አሉ የኑሮ ውድነት ከአቅም በላይ ሆኗል ሁላችንም ስናስብ እናቶችና ና አባቶቻችን ኢትዮጵያ ላይ ተቀምጠው ሲነግሩን የኑሮ ውድነት ሲባል፣ እነህ ደግሞ ችግረኞቹ የሚረዳቸው የሌሉ አቅም ኖሯቸው ብድግ ብለው ሮጥ ሮጥ ብለው አንዳች ነገር ማድረግ የማይችሉ ይሄና ያመጣ ሲባል ተነስተው መሮጥ የማይችሉ ተነስተው ራሳቸውን መሸሸግ የማይችሉ አረጋውያኖቻችን ፍጹም መረሳት የለባቸውም ብዬ እላለሁ። ምክንያቱም ክብሮቻችን ናቸው፣ ታሪኮቻችን ናቸው። ከእነሱ የተነሳ ነው ዛሬ እኛ የምንኮራበትን ማንነት የያዝነው ችን ታክል ካልኩኝ አይ ቲንክ ይወጋኛ መስልኝ። ወይዘሮ ማሜ ወርቁ ስለ ጊዜሽ በጣም አድርጌ አመሰግናለሁ። በድጋሚ መልካም የትንሣኤ በዓል አሜን አሜን። ሁለሁላችንም መልካም የትንሣኤ በዓል ይሁንልን። እግዚአብሔር ሀገራችንን ህዝባችንን ይጠብቅልን። ጊዜሽ ጥልኝ፣ በጣም አመሰግናለሁ። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የትንሣኤ በዓል ዋዜማ ልዩ ቅንብር በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ስመኝሽ የቆየና ቆንጅ ይታየ ነበር። በድጋሚ በአሉ የሰላም የጤና የደስታ እንዲሆንላችሁ እየተመኘን በቀጣዩ ዜማ እንሰናበታችኋለን። በደህና ደሩ አደረሰን። we okay. okay. okay. زیب حالت زیر معبل از سر تتشعتن اصران هموشتن اب تیلیفیژن اب ساتلیت ایتیو سات کم اون به مرببات یو و